رمضان يا رمضان رمضان رمضان أهلا بك يا رمضان رمضان رمضان رمضان يا رمضان رمضان رمضان أهلا بك يا رمضان رمضان رمضان رمضان يا رمضان رمضان أهلا بك رمضان، رمضان، رمضان. <applause> شيخ عبد الرحمن حجي كبير باستراليا يا اثيوبيا ويان، يا اسلمنا امنت مري ماري، يا رمضان صوم مكنيات ومدرك، يا الاكت، أستل الفوال. السلام عليكم ورحمة الله وبركاته، بمناسبة رمضان المبارك، በረመዳን አውስትራሊያ ሰኞ ይጀመራል እና ለመላው ኢትዮጵያ ሕዝብ፣ ውጭ ያላችሁ ሀገር ውስጥ ያሉት እንኳን አላህ በሰላም ረመዳን አደረሰን ብዬ መልክተን አስተላልፋለሁኝ። እና እንሻ አላህ ዘንድሮ እንግዲህ በተቻለ መጠን ሁላችን ማድረግ የምንችለው ዱዓ ማድረግ ነው፣ ጸሎት። ኢትዮጵያ ጦርነት ላይ ነች። ይሄን ጦርነት አላህ አጥፍቶ ሰላም መጥቶ እንደ ባህላችን ተፈቃቅረን ተከባብረን በሰላም መኖር ተቻችለን ሀገራችን እንድንገነባ ሁላችን ተረባርበን ዱዓ ማድረግ ዘንድሮ ግዴታ ነው። እንደምታውቁት ቁኑት አለ። ቁኑት ውስጥ ሁላችን አላህ ይቀበላል ዱዓ ማድረግ ነው። አንደኛው ጾመኛ ሆኖ ሰውየው ዱዓ ሲያደርግ ጸሎቱ አላህ አይመልስም ይላል ሀዲቱ። ስለዚህ በዚህ ተጠቅመን ለሀገራችን በጣም ዱዓ ማድረግ ያስፈልገናል። ያለ ሰላም ዒባዳ የለም። ያለ ሰላም እድገት የለም። ያለ ሰላም በሰላም መኖር የለም። ያለ ሰላም ወጥቶ ወደ ቤቱ መግባት አይቻልም። ስለዚህ ሁላችን ለሀገራችን ዱዓ ማድረግ ዘንድሮ ከሁሉ በላይ ቅድሚያ መስጠት ያለብን إيهنو الله إنكم على إن شاء الله اللهم إنك عفو تحب العفو فعفو عني إتشين دعاء دموه لا تشم دعاء قول الرسالة الله يكرن دبلا أشوف نقر يا درجنا الله يكرن دلنا إتشين دعاء لا إيه دعا النبي محمد عليه الصلاة والسلام مستأجونا عشان يستمرت اللهم إنك عفو تحب العفو فعفو عني بلش دعارقي اه من صام رمضان إيمانا واحتسابا رمضان الله يرودون عن يالو إيمانهم له ما تقدم يا سال الله كرلو على الحديثو أنت تكمنه لكن ود الله يعني ومن تاب إلى الله فإنه يتو ومن إلى الله يعني الله يتملس فإن الله يتوب عليه الله ዋናው ለሰላም ዱዓ ማድረግ ነው። ሁላችን ተረባርበን እና ሰላም ካለ ሁሉ ነገር ማስተካከል ይቻላል። ሰላም ከሌለ ደግሞ ምንም ነገር ማስተካከል አይቻልም። አመሰግናለሁ። እናንተ ኤስ ቢ ኤስ ስለጋበዛችሁ እናመሰግናለን። ሼህ አብድራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ የዘንድሮን የረመዳንን የጾም ጅማሮን በተመለከተ ያስተላለፉት መልእክት ነበረ። እናመሰግናለን። እኔም አመሰግናለሁ። ታንክ ዩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።